ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች፣ ይህ ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚተላለፍላቸው ፕሮግራም ነው። ዛሬ ሐሙስ ሐምሌ 16 ቀን 2007 ዓ ም ነው። አስተናጋጅ ሰለሞን ክፍሌ ነኝ። ጽዮን ግርማ ፕሮግራሙን ትመራልናለች። አሁን የሰዓቱን ዋና ዋና የዓለም ዜና ከአዲሱ አበበ እንስማ። እንደምን አምሽታችኋል? የዩናይትድ ስቴትሱ ፕሬዝዳንት ባራክ ኦባማ ለጉብኝት ወደ ኢትዮጵያና የአባታቸው የትውልድ አገር ወደ ሆነችው ኬንያ ዛሬ ሐሙስ እንደሚነሱ ተገለጠ። ነገ አርብ ኬንያ የገቡና ናይሮቢ ውስጥ በሚካሄደው ዓለም አቀፍ የሥራ ፈጠራ ጉባኤ ላይ እንደሚካፈሉ ታውቋል። አንዳንድ የአባታቸው አገር ሰዎች ሚስተር ኦባማ ለአጭር ኦፊሴላዊ ጉብኝት ወደ መንደሯ ጎራ ይሉ ይሆናል ብለው ተስፋ ያደርጋሉ። ወደ ሴት አታቸው ሳራ ኦባማ ሰፈርም ብቅ ይሉ ይሆናል ብለውም ያስባሉ። ፕሬዚዳንት ኦባማ ማምሻውን ስልጣን ላይ ያለ አንድ የአሜሪካ ፕሬዚዳንት ሲጎበኛት የመጀመሪያ ወደሚሆኑባት ወደ ኢትዮጵያ እንደሚያቀኑ ለጉብኝቱ የወጣው መርሃ ግብር ያመለክታል። የኢትዮጵያ መንግስት በፖለቲካ የማይስማሙትን ወገኖች የመቃወም ነጻነታቸውን ይጥሳል በማለት ለሰብአዊ መብት መከበር የቆሙ ወገኖች የሚስተር ኦባማን የኢትዮጵያ ጉብኝት ይቃወማሉ። አድማጮች፣ በሦስት ሰዓቱ መደበኛ ፕሮግራማችን በኦባማ ጉብኝት ላይ ሰፊ ዘገባና የዜና ሽፋን ይኖረናል። አምነስቲ ኢንተርናሽናል ባወጣው መግለጫ የቡሩንዲ ባለስልጣናት በመንግስት ተቃዋሚ ሰልፈኞች ላይ ከባድ ጥቃት ማድረሳቸውን አመለከተ። የአገሬውን ተቃዋሚዎች መንግስቱ ሰርጎ ገብ ብሎ መፈረጁንም አምነስቲ በመግለጫው ጠቅሷል። ተቃዋሚዎች ድምጻቸውን ለማሰማት ከጥይት ጋር መጋፈጣቸው አሰቃቂ ትዕይንት ነው ሲሉ በአምነስቲ የምስራቅ አፍሪቃ ክልላዊ ምክትል ዲሬክተሯ ሳራ ጃክሰን ተናግረዋል። የዓለም አቀፉ ሰብአዊ መብት ተሟጋች ድርጅት ዲሬክተር አክለውም የቡሩንዲ ባለስልጣናት አስቸኳይ ምርመራ አድርገው አጥፊዎቹ ላይ ተገቢው ቅጣት እንዲጣልባቸው ያደርጉ ዘንድ አሳስበዋል። የዩናይትድ ስቴትሱ መከላከያ ሚኒስትር አሽ ካርተር ባልተጠበቀ እና በድንገተኛ ጉብኝት ኢራቅ መግባታቸው ተሰማ። ኢራቅ በዩናይትድ ስቴትስ በሚመራው የአየር ጥቃት በመታገዝ እስላማዊ መንግስት ነኝ ከሚለው አማጺ ቡድን ጋር ጦርነት ላይ መሆኗ ይታወቃል። ዛሬ ሐሙስ ማለዳ ባግዳድ የገቡት ካርተር የኢራቁን ጠቅላይ ሚኒስትር ሃይደር አልአባዲን እና መከላከያ ሚኒስትሩን ካሌድ አለ ኦቤድን ጨምሮ ከሌሎች የአገሪቱ ከፍተኛ ባለስልጣናት ጋር እንደሚገናኙ ታውቋል። የፔንታገኑ ዋና ኃላፊ በተጨማሪም ከሱኒ መሪዎች ጋርም ይገናኛሉ ተብሏል። ዩናይትድ ስቴትስ ሰሜንና ምዕራብ ኢራቅን ከሚቆጣጠረው እስላማዊ መንግስት ነኝ ባዩ አማጺ ቡድን ጋር በምታካሄደው ጦርነት ሱኒዎችን ለማሰለፍ እየሞከረች መሆኗም የሚታወቅ ነው። የፕሬዝደንት ባራክ ኦባማ ከፍተኛ ባለሥልጣናት በኢራኑ የኒኩለር ጦር መሣሪያ ስምምነት ላይ ጥርጣሬ ያላቸውን የምክር ቤት አባላት እያግባቡ መሆናቸው ተሰማ። የውጭ ጉዳይ ሚኒስትር ጆን ኬሪ፣ የኢነርጂ ሚኒስትር ኤርነስት ሞኔስ እና የገንዘብ ሚኒስትር ጃክ ሉ ዛሬ ሐሙስ በመወሰኛው ምክር ቤት የውጭ ግንኙነት ኮሚቴ ፊት ቀርበው የስምምነቱን ጠቃሚነት እንደሚያስረዱ ታውቋል። እነዚህ የኒኩለሩ ስምምነት ዋና መሐንዲሶች ትናንትና ዋሽንግተን ውስጥ ከምክር ቤት አባሎች ጋር ውይይት እንደነበራቸውም ተሰምቷል። በዚህ ወቅት ኬሪ ከኢራን ጋር የተደረገው የኒኩለር ስምምነት ለዓለማችን ደህንነትና ሰላም አስተማማኝ መሆኑን እንደሚያምኑ ተናግረዋል። ይህን ስምምነት ለማጽደቅ ወይም ውድቅ ለማድረግ ምክር ቤቱ ያለው የጊዜ ገደብ በመጪው መስከረም ወር ሲሆን፣ ከጸደቀ በምትኩ ኢራን የተጣለባት ማዕቀብ ይነሳላታል ማለት ነው። በመጨረሻም ራሱን እስላማዊ መንግስት ብሎ የሚጠራው ቡድን አሜሪካውያንን ለመመልመል በኢንተርኔት የሚያካሄደው ቅስቀሳ ለዩናይትድ ስቴትስ ከአልቃይዳ የበለጠ ስጋት ፈጥሯል ሲሉ የኤፍቢአይ ዲሬክተር ጄምስ ኮሚ አስታወቁ። ቡድኑ ማህበራዊ ድረገጾችን እየተጠቀመ ከሚያካሄደው ቅስቀሳ እንዲጠበቁ ትናንት ረቡ ነው የኤፍቢአዩ ባለስልጣን ያስጠነቀቁት። ለሰዓቱ ያለን ዜና በዚሁ አበቃ። አዲሱ አበበ ለዜናው አመሰግናለሁ። ከምሽቱ 3 ሰዓት በ19 በ22ና በ25 ሜትር ባንድ አጭር ሞገድ ስርጭታችን ተጨማሪና ሰፋ ያሉ ዜናዎችን ይዞ ይመለሳል። ይህ በ1430 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት እናልፋለን። ዲሞክራሲ በተግባር የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ በኢትዮጵያ የሁለት ቀናት ጉብኝት ለማድረግ እየተዘጋጁ ባሉበት በአሁኑ ወቅት ዓለም አቀፍ የሲቪክ ማኅበረሰቡ በሀገር ውስጥና በውጭ አገሮች የሚኖሩ ኢትዮጵያውያንና የፖለቲካ ተቃዋሚዎች ተቃውሞ እያሰሙ ነው። ጉብኝቱ ጨቋኝ ላሉት የኢትዮጵያ መንግሥት ይበልጥ ዕውቅና ይሰጣል ሲሉም ይከራከራሉ። የዛሬውን ጨምሮ በርካታ ታዋቂ ድርጅቶችና ግለሰብ ባለሙያዎች ለፕሬዝደንቱ ግልጽ ደብዳቤዎች ልከዋል። አንዳንዶቹን ተመልክቻለሁ። ደብዳቤውን የጻፉትንም አንድ ሁለቱን አነጋግሬያለሁ። ሂዩማን ራይትስ ዋች ይፋ ያደረገውን ጋዜጣዊ መግለጫ አላስቀድም። የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ በኬንያና ኢትዮጵያ የሚያደርጉትን ጉብኝት አጋጣሚ ሁለቱ ሀገሮች የሰብአዊ መብቶች አያያዛቸውን እንዲያሻሽሉ ለመጠየቅ ሊጠቀሙበት ይገባል ይላል መግለጫው። 14 መንግስታዊ ያልሆኑ ድርጅቶችና ባለሙያዎች በዛሬው ዕለት ለኦባማ በላኩት ግልጽ ደብዳቤ ላይ የተመሠረተ ነው። ፕሬዝደንት ኦባማ ወደ አፍሪካ ጉዞ የሚጀምሩት ነገ ሐሙስ እንደሚሆን ይጠበቃል። የኬንያና ኢትዮጵያ መንግስታት የብሔራዊ ጸጥታ ጥበቃን እንደ ምክንያት በመጠቀም ራሳቸው የፈረሙትን አለም አቀፋዊ ድንጋጌ መጣስ ብቻ ሳይሆን ሽብርተኝነትን ለመዋጋት የተያዙ ጥረቶችንም እየጎዱ ናቸው ይላል ኬንያና ኢትዮጵያ የዩናይትድ ስቴትስ ጠቃሚ ሸሪኮች ቢሆኑም አሳሳቢ ጉዳዮች ቀዳሚ የመነጋገሪያ አጀንዳው እንደሚሆን ተስፋ እናደርጋለን ሲልም ደብዳቤው ይገልጻል እርግጥ ሁለቱም ሀገሮች በትክክል የደህንነት ስጋት ቢኖርባቸውም ባለሥልጣናቱ የሲቪክ ማኅበረሰቡንና መገናኛ ብዙሃኑን ለማፈን የሚወስዷቸው እርምጃዎች ግን ያሳስበናል ሲሉ ዐሥራ አራቱ መንግሥታዊ ያልሆኑ ድርጅቶችና ግለሰብ ባለሙያዎች ለፕሬዝደንት ባራክ ኦባማ የጻፉት ግልጽ ደብዳቤ ያትታል። ቢላል የኢትዮጵያውያን ሙስሊም ማኅበረሰብ በዳላስ ቴክሳስ በበኩሉ ለዩናይትድ ስቴትሱ ፕሬዝደንት ባራክ ኦባማ በጻፈው ደብዳቤ በአጠቃላይ በሀገር ውስጥ በሙስሊሞች ላይ የሚደርሰው ጭቆና የራሱን የሀገሪቱን ሕገ መንግሥት የሚጻረር መሆኑን ያብራራል። አቶ ኢስማኤል ሙደስር በማህበረሰብ ውስጥ የሕዝብ ግንኙነት ኃላፊ ናቸው። በአጭሩ የደብዳቤውን ይዘት ገልጸውልኛል። አመሰግናለሁ አቶ ሰለሞን። ያው ደብዳቤ ሁላችሁም እንዳያችሁት በአጠቃላይ በኢትዮጵያ ሙስሊሞችና እንዲሁም ደግሞ በሌሎችም ጋዜጠኞችም ይሆን አላግባብ በታሰሩ ዜጎቻችን ላይ የሚፈጸመውን አላግባብ ሁኔታ የሚጠቅስ ነው። ለፕሬዚዳንት ላክ ነው። በአጠቃላይ እነዚህ በተለይ የኢትዮጵያ ሙስሊሞች ከሶስት ዓመት አንስቶ እስካሁን ድረስ በፍርድ እጦትና እንዲሁም ደግሞ በአጠቃላይ ህዝቡ ወክለዋቸው በአነሱት ጥያቄ ብቻ ምንም ጥፋት ሳይኖርባቸው ወንጀለኛ እንደተባሉ የሚገልጽ ነው። እንዲሁም ደግሞ ይሄንን የፕሬዚዳንቱ ጉዞ ካደረጉ አልቀረ ምናልባት ኢትዮጵያ ውስጥ ያለውን የዚህ የሰብአዊ መብት ጥሰት የሚሆን አንዳንድ አላስፈላጊ የሆኑ በመንግስት አካላት የሚፈጸሙ ተግባራቶች አይተው የሚመለሱ ከሆነ ምናልባት ለዛ ጉዳይ እውቅና ሰጥተው እንደሚቆጠር ለማስገንዘብ ሞክረናል ደብዳቤው ላይ። እንዲሁም ደግሞ በተጨማሪ ከዚህ በፊት አፍሪካ ሀገሮች በመሄድም እንዲሁ ጋና ላይ ትልቅ ንግግር ያደረጉበት ሁኔታ አለ። የአፍሪካ መሪዎች ትልቅ መንግስት እንደማያስፈልገውና ጠንካራ የሆነ ኢንስቲትዩሽን ወይ ደግሞ ጠንካራ የሆነ አመራርነት እንደሚያስፈልጋቸው የገለጹበት እሱንም ራሳቸው ለማስታወስ ሞክረናል እዛው ደብዳቤው ላይ በተጨማሪ እንዲሁም የእነዚህ መፍትሔ አፈላላጊ ኮሚቴዎች ጠበቆች ላይ የተወሰደውም ያለአግባብ እርምጃ እሱንም ለማንሳት ሞክረናል። አቶ እስማኤል ሙደስርን አመሰግናለሁ። የኢትዮጵያውያን ሙስሊሞች ሰላማዊ ንቅናቄ ደጋፊዎች ህብረት በዋሽንግተን ዲሲም አሁን ቅርብ ጊዜ ለፕሬዝደንቱ በተመሳሳይ የላከውን ደብዳቤ አድርሶናል። የኢትዮጵያ መንግሥት በሃይማኖት ጣልቃ እንዳይገባ መሪዎቹን ያለአንዳች ተጽዕኖና ጣልቃ ገብነት ራሱ እንዲመርጥ እንዲሁም አወልያ ኮሌጅ እንዲከፈት ይጠይቁ ዘንድ ፕሬዝደንቱን በደብዳቤው ጠይቋል። ከፖለቲካ ነጻ በሆነ መንገድ ለህዝቦች የሰብአዊ መብቶች መከበር እታገላለሁ የሚለው ኤች አር ኤል ኤች ኤ ወይም የሰብአዊ መብቶች ሊግ በበኩሉ ዛሬ በኢትዮጵያ በፖለቲካ ምክንያት ግድያዎች፣ ጠለፋና ሰዎች የደረሱበት መጥፋት የተለመደ ሆኗል። ያለ ፍርድ ቤት ማዘዣ የጅምላ እስራት ይፈጸማል። ወህኒ ቤቶች አሰቃቂ ናቸው፣ ድብደባም ይካሄድባቸው ይላል። የትምህርት ስርዓቱ አድሏዊ ነው። ስራ አለ ጥቂት ተመራጮች ይሰጣል፣ ሌላው እድሉን አያገኝም። በመሆኑም የሶሻል ቀውሱ በየዕለቱ እየበረታ በመሆኑ መፍትሄ ይገኝለት ዘንድ ኦባማ ከመሪዎቹ ጋር ሲገናኙ ሊነጋገሩበት ይገባል ብሏል። ወደ ሳን ቤርናርዲኖ ካሊፎርኒያ እንሂድ። ፕሮፌሰር አለማየሁ ገብረ ማርያምን አግኝቻለሁ። እርሳቸው ለፕሬዝደንት ባራክ ኦባማ የጻፉት ደብዳቤ ሰፋ ያለና በዝርዝር የቀረበ ነው። 17 ገጾች አሉት። ፕሬዚደንቱ ከኢትዮጵያ ባለሥልጣናት ጋር ሲገናኙ የሚያነሷቸው ነጥቦች ሳይታወቁ ለምን ከወዲሁ ተቃውሞ አስፈለገ የሚል ጥያቄም አንስቼባቸዋለሁ። በቅድሚያ ግን ደብዳቤው ለምን ተጻፈ፣ ዓላማውስ ለሚለው ይመልሳሉ። አመሰግናለሁ የአሜሪካ ድምፅ ስለጋበዛችሁኝ። እንግዲህ እኔ ሰፋ ያለ ደብዳቤ ነው የጻፍኩት ወደ አስራ ሰባት ገጽ ይሆናል። ዋናው ጭብጡ ግን እንደሚከተለው ነው። በዛሬ ስድስት አመት ሐምሌ ፕሬዚደንት ኦባማ አክራ በሄዱ ጊዜ አንዳንድ የተናገሩት ነገሮች ነበሩ። ምንድን ናቸው እነዚህ? የታሪክ ከአፍሪካ ህዝብ ጋር ነው የቆመው፣ ስልጣን ኮርቻ ላይ የተፈናጠጡት መሪዎች ጋር አይደለም። አፍሪካ የሚያስፈልጋት በአሁኑ ጊዜ ሀይለኛ መሪዎች አይደለም፣ ጠንካራ ተቋማት ነው። ብልጽግና ከመልካም አስተዳደር የሚመጣ ነው ይህ ደግሞ አፍሪካ ውስጥ አንዱ ያልተገኘ ነገር ነው ብለዋል። ከዛ ላይ ደግሞ ህግ በላይነት የሌለበት ሀገር ማንም ሰው መኖር አይፈልግም፣ የሙስና የሀይል አገዛዝ መቅረት አለበት በአፍሪካ ውስጥ ብለዋል። በተለይም ደግሞ የህዝብ ድምፅ እየሰረቁ ስልጣን ለመቀመጥ አይቻልም ብለው ነበር። የዛሬ ስድስት ዓመት እንግዲህ እኔ ደብዳቤ ጭብጡ እዚህ ላይ ምንድን ነው? በአሁኑ ጊዜ ስድስት ዓመት በኋላ ወደ ኢትዮጵያ በሚሄዱበት ጊዜ ያኔ ያስፈራሩን ነገሮች የተከሰቱባት ሀገር ነው ሀገር ናት ነው የሚለው እንዴት ማለት፣ የህዝብ ድምጽ ይሰረቃል። በአሁን ባለፉት ወራት ውስጥ መቶ በመቶ አሸነፍን አለ በስልጣን ላይ ያለው አገዛዝ። የህግ በላይነት እንደሌለ በብዙ መንገዶች ያስመስክሯል። ዜጎች አለ ይታሰራሉ፣ ይጉላላሉ። ጠንካራ ተቋማት እንደሌሉ በብዙ ነገር ታውቋል። በሙስናና የመሳሰሉ ነገሮች ተስፏል። ስለዚህ የእኔ ዋናው የደብዳቤ ጭብጦች እነዚህ ላይ እየተመሰረተ ነው። አላማው እንግዲህ አላማው በአጭሩ ልግለጠውና ምንድነው እኔ የጠየቀዋቸው ብዙ ነገር አይደለም። አንደኛ ሪዮት አለሙን በግል ጠርተው ያነጋግሯት ነው። ምክንያቱም እሷ በአሜሪካ ነገር ለምሳሌ ሮዛ ፓርክ የተሰባለች ታላቅ የሰብአዊ መብት አጋይና በእኔ አስተያየት ርዮት አለሙ የኢትዮጵያ ሮዛ ፓርክ ስለሆነች ያነጋግሯት። ወጣት ልጅ ናት፣ የወጣቶችን መንፈስ ታስተጋባለች እና ያነጋግሯት ነው። ሁለተኛ፣ ስለ ፖለቲካ እስረኞች፣ ጋዜጠኞች፣ እነ እስክንድር ነጋ፣ ውብሸት ታየ፣ ተመስገን ደሳለኝ፣ ጦማሪያን ዘጠኝ እና ብርሀን ደስታ፣ ወጣቶች፣ የሙስሊም ሰብአዊ መብት ተሟጋቾች፣ በጠቅላላ ያሉትን ስለ ፖለቲካ እስረኞች ያነጋግሯቸው ያለውን አገዛዝ አነጋግረው እነዚህ ንጹሀን እንዲፈቱ ይጠይቋቸው ነው። በሌላ ደግሞ የጠየቅኳቸው ከኢትዮጵያ ወጣቶች ጋር ተገናኝተው ይናገሩ ነው። ምንድን ነው ስለ ህይወታቸው፣ ስለ አናኗራቸው ተመችቷቸው፣ ምንድን ነው የሚፈልጉት? ትልማቸው ምንድን ነው? ወደፊት ስምን ማድረግ ይፈልጋሉ? እነዚህ ነገሮች ከወጣቶች ጋር የግዴታ ግዴታ መነጋገር አለበት። ምክንያቱም የኢትዮጵያ ህዝብ ከመቶ ሰባ ወጣቶች ናቸው፣ ከሰላሳ አምስት በታች ናቸው የሚል ነው በዛ ላይ ደግሞ ያለፈው አመት መስከረም ላይ አሁኑ አገዛዝ የህወሓት መሪዎች ጋራ ዋይት ሀውስ ሲመጡ አንድ የተናገሩት ነገር ነበር ይህ ምንድን ነው ስለ መልካም አስተዳደር ስለ ሰብአዊ መብት ስለ ማህበረሰብ ድርጅቶች አሰራሮች አነጋግራቸዋለሁ ብለው ተማጥነው ነበር ቃል ሰጥተውን ነበር እና ሳያነጋግሯቸው ነው የሄዱት አሁን በሚሄዱበት ጊዜ ስለ እነዚህ ነገሮች ስለ መልካም አስተዳደር ሰብአዊ መብት ማህበረሰብ ድርጅቶች እንዲሰሩ እንዲያነጋግሯቸውና ለእነዚያ ደግሞ መፍትሄዎች እንዲፈልጉ ጠይቄያቸዋለሁ። ፕሮፌሰር አለማየሁ አንድ ጥያቄ ላክል እናበቃለሁ። ፕሬዚደንት ኦባማ ከኢትዮጵያ ባለስልጣናት ጋር ሲገናኙ ምን ምን እንደሚነጋገሩ ሳይታወቅ ለምን ከወዲሁ ተቃውሞ አስፈለገ ለሚሉ ወገኖች ምን ምላሽ አለዎት? አብዛኛውን ጊዜ ምንም አዲስ ነገር ሊያመጡ አይችሉም ነው። እስከዛሬ ስድስት ዓመት ያላደረጉትን አሁን መጥተው አዲስ ነገር ያመጣሉ ብለን አንገምትም ነው። ከአሁኑም በፊት የተናገሩት አንዳንድ ነገሮች አሉ። አሸባሪዎች በኩል የኢትዮጵያ አገዛዝ ይረዳናል እና በእነሱ እንደግፋለን የሚል ብዙ አይነት ነገሮች ተናግረዋል። ለእኔ የሚመስለኝ ግን በአጭሩ የትሩፋት ወይንም የለጋፊ ጉዳይ ነው። ሁለት ዓመት ነው የቀራቸው፣ እንደውም ከዛ ያንሳል። አፍሪካ ሄደው ያን ሁሉ ተናግረው ታሪክ ይፈርጃቸዋል ብሎ የሚያስቡ ይመስለኛል። አንደኛውም ደብዳቤ ላይ ጠቀስኩት ይሄ ነበረ በህሊናው ፊት ቆሞ ይሄ በሚያዩት ጊዜ ራሱን መጠየቅ ያለበት ነገር አንድ ነገር ነው ብዬ ነው ያልኳቸው። ምንድን ይሄኛው እኔ ለአፍሪካ እንደዛ ተናግሬ ስለ ሰብአዊ መብት፣ ስለ መልካም አስተዳደር እነዚህን ነገሮች ተናግሬ ያደረግኩት ነገር አለ ወይ? ስምንት አመት ስልጣን ላይ ሆኜ አንድ ነገር ለአፍሪካ እነዚህ ነገሮች እንዲሻሻሉ አድርጌያለሁ ብሎ ራሱን በሚጠይቁበት ጊዜ ይሄ ራሱን በራሱ ህሊና ራሱ ስለሚፈርጁት ይህንን ነገር ያስቡበት ነው እንጂ ሰው እንደሚናገረው በሙሉ የታወቀ ነው። እስካሁን ምንም ለሰብዓዊ መብት በመካ መሰሪ ያደረጉት ነገር በጣም አነስተኛ ስለሆነ እኔ እንደሚመስለኝ እሳቸው አሁን ያላቸው ጥረት ና ምናልባት አንድ ነገር ሊያሻሽሉ ይችላሉ ብዬ የሚገምተው በዚህ ምክንያት ነው። ትሩፋቴ ምን ይሆናል የሚል ጥያቄ ስለመጣና ታሪክ እንዴት አድርጎ ይዳኘኛል የሚለውን ሀሳባቸው ላይ የሰመጠ ይመስለኛል። ፕሮፌሰር አለማየሁ ገብረ ማርያም ለጊዜው በጣም አመሰግናለሁ። እኔም አመሰግናለሁ። ኦቦክ ኦኬሎ አኩዌ የሀያ አምስት ዓመት ዕድሜ ያለው የአኝዋክ ብሔረሰብ አባል ነው። ከሁለት ዓመት በፊት ነው ከጋምቤላ ወዲህ ወደ ዩናይትድ ስቴትስ የመጣው። በኦክላንድ ኢንስቲትዩት አቅራቢነት ለፕሬዚደንቱ በጻፈው ደብዳቤ ከእህቱ ጋር ሸሽቶ ኬንያ ስደተኞች ካምፕ ከቆየ በኋላ ዛሬ ቤቴ በሚላት ዩናይትድ ስቴትስ መኖር በመቻሉ ደስተኝነቱን ይገልጽና በችግር ምክንያት ወደ ኋላ የቀሩ ወላጅ አባቱን ሲመለሱ ይዘውለት እንዲመጡ ፕሬዚደንት ኦባማን ተማጽኗል። አባቱ ቀድሞ የጋምቤላ አስተዳዳሪ እንደነበሩና ሸሽተው የወጡት እንደ አውሮፓውያን ዘመን አቆጣጠር በ2003 ዓ ም የጅምላ ግድያ ሲካሄድ መሆኑን ኦቦክ ኦኬሎ በደብዳቤው ገልጿል። የተከሰሱትም በጸረ ሽብር ሕግ መሆኑን አብራርቷል። ዛሬ እስር ላይ ይገኛሉ ብሏል። በዚሁ ላብቃ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን የመጨረሻው ዝግጅት ላይ ደርሰናል። በደቡብ ክልል በጋሞ ጎፋ ዞን ከአራት መቶ በላይ አርሶ አደሮች በሕጋዊ መንገድ የተሰጣቸውን መሬት ተነጠቁ ሲል መንግስታዊ ያልሆነው የሰብአዊ መብቶች ጉባኤ በቅርቡ ይፋ ባደረገው መግለጫ አስታውቋል። ሰመጉ ባለፈው ሳምንት መገባደጃ ያወጣውን የጥናት ዘገባ በጊዜው በዜና መዘገባችን አይዘነጋም። መግለጫውን የተንተራሰ ዝርዝር ዘገባ የሚመለከታቸውን የድርጅቱን ባለሥልጣናት አነጋግረን ለማቅረብ በገባነው ቃል መሠረት ሊቀመንበሩን አቶ ብዙአየሁ ወንድሙን ጠይቀናል። አሉላ ከበደ ነው አቶ ብዙአየሁን ያነጋገራቸው። በደቡብ ክልል በጋሞ ጎፋ ዞን ከመቶ በላይ አርሶ አደሮች በህጋዊ መንገድ የተሰጣቸውን መሬት ተነጠቁ ይላል ድርጅታችሁ የሰብአዊ መብቶች ጉባኤ ባለፈው ሳምንት መገባደጃ ያወጣው 1 35ኛው ልዩ መግለጫችሁ። በአርባ ምንጭ ዙሪያ ላንቴ ቀበሌ በአካባቢ አስተዳደር ተፈጸመ ባለው በዚህ መብት ጥሰት የይዞታ ማረጋገጫ ያላቸውንና ግብር ሲከፍሉ የቆዩበት የእርሻ መሬት እንደተነጠቁ ነው። የአራት መቶ ሰላሳ ስድስት አርሶአደሮችን ስም ዝርዝር ይዘው የወጣው መግለጫቸውን እስኪ ያስረዱን። ምንድን ነው መሰረቱ? እንዴት ነው ይህ እርምጃ ሊወሰድ የቻለው? በማንስ ነው? አካባቢው በደቡብ ብሔራዊ ክልላዊ መንግስት አርባ ምንጭ ዙሪያ ወረዳ ላንቴን የኢቴ ኤልጎ ቀበሌ አርሶ አደሮች ላይ የተፈጸመ የመሬት ማፈናቀል ጉዳይ ነው። በዚሁ ወረዳ እንደዚሁ ሌላ ቀበሌ የተፈጸመው ቀደም ሲል ከሰው ይዞታ ውጪ አንድ መቶ አንድ ሄክታር መሬት መኖሩ ተረጋግጦ በመስከረም ሀያ ስድስት ሁለት ሺ አንድ አመተ ምህረት እንዲታደድ የቀበሌው አስተዳደር ይወስናል። ይህንንም መሬታቸው በአባይ ሐይቅ መጥለቅለቅ ለተወሰደባቸው ግለሰቦች፣ በቀበሌው ነዋሪ ሆነው መሬት ለሌላቸው ወጣት ዜጎች ለቀድሞ ሰራዊት አባላት እና እንዲሁም በክብር ለተመለሱ የሰራዊቱ አባላት ነው፣ መሬቱ እንዲታደስ የተደረገው። ከዛም ሰላሳ ሶስት በመቶ ካሬ ሜትር ስፋት ያለው ቦታ ነው እያንዳንዱ ሰው እንዲሰጠው የተደረገው። ይህንኑ የቀበሌው አስተዳደር የወሰነውን ቦታ የወረዳው አስተዳደር እና የዞኑ አስተዳደር ጉዳዩን ተመልክተው አጥርቀውታል። ይህንን እንግዲህ በእጃችን ያለው መረጃ እንደሚያመለክተው የወረዳው መሬት አስተዳደር የይዙ ሰብ አረጋገጫ ሰጥቷቸዋል። ይህንንም በሰላሳ ስድስተኛው መደበኛ መግለጫችን አሳውቀናል። ከዚህ ፊት ተመልሶላቸው ነበር። ከዛ ለአምስት አመት በተከታታይ ግብር ከፍለው ነበር። አሁን እንዳስረዱን ሰባት አመት ሊሞላው የተቃረበ ጊዜ በባለቤትነት ይዞታቸው ስር የነበረ መሬት ላለፉት አምስት አመታት ግብር ሲከፍሉበት የቆዩ ነው። እነኚህ አራት መቶ ሰላሳ ስድስት አርሶ አደሮች ተወሰደባቸው የተባለው እውነት ነው። ሰባት አመት በእጃቸው ዞሮ የከፈሉበት ግብር እስከ አምስት አመት ድረስ እጃቸው አለ። ማን ነው ይሄን እርምጃ ሲወሰደው እዛው ከወረዳ አስተዳደርና ከዞኑ በወጡ ሰዎችና ታጣቂዎች ናቸው አስጃውን ወስደው መሬቱን የቀሟቸው መሬቱን ልቀቁ ሲባሉ ምንድን ነው ምን እንደመነሻ ያደረጉት አንደኛ በባህላዊ ህግ ከሄና ሄክታር በላይ መሬት ይዛችኋል ሁለተኛ ደግሞ በህገ ወጥ መንገድ ነው ቦታውን የያዛችሁት የሚል ነው አስተዳደሩ የሰጠው ምክንያት መርማሪዎቻችን ሲያጣረው የሰጧቸው መልስ ግን በህጋዊ መንገድ ማግኘታቸውን ያሳይ ደግሞ አንደኛ የቀበሌው አስተዳደር በቃለ ጉባኤ የወሰነበትን ሁለተኛ የተዋለ አካሎች ሁሉ አጽድቀውት ግብር መክፈላቸውን የሚያሳዩ ሰነዶች አሉ። ይህንን ሆኖ እንዴት ህገ ወጥ ይሆናሉ የሚለውን ነገር ጠይቀን የሰጡን መልስ በቂ ሆኖ አላገኘ ነው። ምንም አይነት ምትክ ቦታ ሳይሰጣቸው ቀደም ያለገለጽኩልህ ቦታው አቮካዶ፣ ሙዝ ከፍተኛ አትክልት የሚመረስበት አዲስ አበባን ጨምሮ የተለያዩ ቦታዎች አትክልት የሚቀርብበት ቦታ ላይ ነው። ለም መሬት ነው። ለም መሬት ነው። ለሙትን መሬት ምንም አይነት መተኪያ ካሳም ሳይከፈላቸው ነው መሬታቸው ላይ ተነሱ የተባሉት አንለቀም በማለታቸው መሬቱ ተከቦ በቤተሰባቸውም በልጆቻቸውም በነሱ ላይ ከፍተኛ የሆነ ድብደባም አካል ጉዳትን ደርሷል። እነኚህ አራት መቶ ሰላሳ ስድስት ሰዎች ከነ ቤተሰቦቻቸው በአሁኑ ሰዓት በምን አይነት ሁኔታ ላይ እንደሚገኙ የምታውቁት ነገር አለ? አካባቢው ለቀው ከፍተኛ ችግር ውስጥ እንዳሉና ተበታትነው በተለያየ ቦታ ላይ ጠልነው እንዳሉ ነው። በግልና በሚያውቋቸው ቤተሰብ ላይ በተለኛ ሆን ችግር ላይ ለገጠማቸው እየነገሩ ያሉት ልጆቻቸውም ትምህርት እንዳቋረጡ እና በጣም መቸገራቸውን በማወቅ ነው። እንግዲህ አሁን በአስቸኳይ መግለጫና ውስጥ የሚመለከተው የመንግስት አካል እርምጃው እንዲወስድና አንድ መፍትሄ እንዲሰጣቸው አቤቱታውን ለመንግስት አካል አቀርበናል። ይሄን አቤቱታ ካቀረባችሁ ጥናታችሁን ይፋ ካደረጋችሁ በኋላ የአካባቢው የሚሆኑ የፌዴራል መንግስት በየትኛውም ደረጃ ባሉ የመንግስት አካላት የተሰጠ ምላሽ አለ? እንዲህ ያለ ሰብዓዊ መብት ጥሰት ተፈጸመ ስትሉ በጥናታችሁ በተጨባጭ ስታረጋግጡ መግለጫ ከማውጣትና ዘገባዎቻችሁን ለህዝብ ይፋ ከማድረግ ያለፈ በቀጥታ የምታቀርቡበት ሁኔታ ሳለ እስኪ ስለሱ ያስረዱን። እንግዲህ መግለጫውን እንዳወጣን በቀጥታ መጀመሪያ የምንሰጠው ለህዝብ ተወካዮች ምክር ቤት አፈ ጉባኤ፣ ለፌዴሬሽን ምክር ቤት አፈ ጉባኤ፣ ለኢፌዴሪ ፕሬዚደንት፣ ለኢፌዴሪ ጠቅላይ ሚኒስትር፣ ለፌዴራል ጉዳዮች ሚኒስትር፣ ለህዝብ ለፍትህ ሚኒስትር እና እንዲሁም ለእንባ ጠባቂ ተቋም እንዲሁ እንዲያውቁት፣ ለሰብአዊ መብት ኮሚሽን ለመሳሰሉት፣ እንዲሁም ለሁሉም ክልሎች ብሔራዊ ክልላዊ መንግስት ማን አፈ ጉባኤዎች እና ክልላዊ መንግስት ፕሬዚደንት ጽህፈት ቤቶች ነው የምናሳውቀው። ይህንን ሁኔታ ሁሉም የሚመለከታቸው አካሉ የመንግስት አካላቶች ናቸው እርምጃ እንዲወስዱበት ነው ከእነ ማስረጃው ሁሉን ነገር ገልጸ የምናስረገው። ብር እስካሁን ምንም የተሰጠን ምላሽ የለም። በእርግጥኛ ያወጣነው መግለጫ ምን ውጤት አምጥቷል? የሚለው እንደገና ወደ አመልካቾቹ ና ብቻ ያቀረቡት አካሎች ይሄንንም ክትትል እናደርጋለን። አማልጫ መውጣት ብቻ ሳይሆን እስካሁን መፍትሄ ያገኙበት አለመኖሩ እናረጋግጠናል። ላሳወቅናቸው የመንግስት አካላትም እስካገኘ መ ጠቅላይ ሚኒስትሩ ጽህፈት ቤት ድረስ እና በተወካዮች ምክር ቤት የምታስገቧቸው ቀጥታ ምላሽ የሚሰጥበት መንገድ የለም። ከእነሱ በኩል የተሰጠ ምላሽም የለም። ከነኚህ ከፍተኛ የመንግስት መዋቅሮች ምንም የለም እስካሁን የሰንባ ነው ነው የለም። ቀኑና ወቅቱም ባላስታውስም እና አሁን ያለው ቦርድ ወይም አመራር፣ አሁን ስልጣን ላይ ያለው የሰመጉ ሰብአዊ መብቶች ጉባኤ አመራር ከመመረጡ በፊት በነበረው አንድ ወቅት ላይ ግን ከፕሬዚደንቱ ጽህፈት ቤት አማካሪ የተጻፈልን ደብዳቤ የእናንተን መግለጫ አንቀበልም የሚል ደብዳቤ እንደተጻፈልን አቃለሁ በዶክሜንት አይቼዋለሁ። ከዚህ ቀደም ባለ ጊዜ በሌላ ጉዳይ ላቀረባችሁት ቆይቷል። የራሳችን የምንከታተለው የሰብአዊ መብት ኮሚሽን ስላለ የእሱ ሪፖርት የምንዳመጡ እናንተን ሪፖርት ማንቀበል መሆኑ እንድታቁና እንዳልኩልን የሚል ደብዳቤ እንደ ተላካ ፋይል አይቻለኝ። እኛ ግን ማመልከት ያለብን ለሀገሪቱ ፕሬዚደንት፣ ለሀገሪቱ ጠቅላይ ሚኒስትር፣ ለሀገሩ አመራር ነው። ሚዲያዎቹ ሆኑ ሌሎች አካሎች ዋርነት የሚያገኙት ነው ነጋሽ ድርጅቶችም የሆኑ ማንኛውም አካል ማወቅ አለበትም መስማት ያለበትም በሁለተኛ ደረጃ ነው። ዋናነት ግን ጥሰቱ በተፈጸመበት ሀገር ላይ ላለው እኛ መንግስት፣ ለመርዳት ነው እየሰራ ያለው ብለን ነው የምናምነው። ማሳወቅ ያለብን ለመንግስት ስታ ስለዚህ ለመንግስት አሳውቅናል። አታሳውቁ ስላሉትም አናቋርጥም፣ እናሳውቃል። በመንግስት በራሱም የዜጎች መብት ተጥሶ በሚገኝ ጊዜ እንዲያውቅ የክትትላችሁ ውጤት ታቀርባላችሁ? አዎ። አቶ ብዙአየው፣ ይሄ እንግዲህ በርካታ ሰዎችን የሚመለከት ነው። አራት መቶ ሰላሳ ስድስት ቤተሰቦች ትልቁ ነውና የአካባቢው አስተዳደሮች በጥናታችሁ ጊዜ ከሰጡት መልስ ያለፈ ሰዎቹም ሲበተኑ ህይወታቸው ቤተሰባቸውም ችግር ላይ ሲወድቅ ስለ ሰዎቹ በቅርበት ህይወታቸውንም የሚመለከት መረዳት የሚችሉበት የተሻለ እድል አላቸውና፣ በእነሱ በኩል ምን አይነት ምላሽ ተሰጥተዋል? ምንም ነገር ከእነሱም ያገኘ ነው ምላሽ የለም። እኛ መግለጫችንን ስናጠና ከአንድ አቅጣጫ ብቻ ከቤቷ አቅራቢው አካል ብቻ ሳይሆን ጉዳቱን አድርሷል የተባለው አካልም ጭምር ነው። ሄደን ቦታው ላይ የምናረጋግጠው ማስረጃዎችንም የደረሰውንም ጉዳትም በቦታው ሄደን ነው እናየው። ስለዚህ አድርሷል የተባሉት አካል ቅድም እንዳልኩ ሄደን ጠይቀናል። ምንድን ነው ምክንያታችሁ? የተነጠቀበት ምክንያት፣ ያስከለከላችሁበት ምክንያት ስንል በህገ ወጥ መንገድ ነው ቦታውን የያዙት ነው የሚለው የለም። በህገ ወጥ አይደለም፣ ይሄ ከእናንተ ቢሮ የወጣ ነው። ማተሙም ደረሰኙም ይኸውና፣ ህጋዊ ማረጋገጫ ሰጥታችኋቸዋል፣ ግብር ሲከፍሉም ህጋዊ ናቸው ብሎ ተቀብላችኋል። ስለዚህ ህገ ወጥ ናቸው የምትሉበት ነገር ምንድን ነው የሚለውን ነገርም እንዳልኩ ለማድረግ ሞክረናል። የሰጡን መልስ ምንም እንግዲህ የሚያሳምን ነገር ሆኖ ስለተገኘን ቢያንስ ከፍተኛ የመንግስት አካል ርምጃ ይወስድበታል በሚል ነው እንግዲህ ያው እንዲስተካከል ነው ዋናኛ መግለጫ የምናወጣው። መንግስት ያላወቀውን ነገር አሁን እንዲያስተካክለው ለማድረግ ነው ይፋ የምናደርገው። መልካም አቶ ብዛየው ወንድሙ፣ የሰብአዊ መብቶች ጉባኤ ሊቀመንበር፣ መቶ ሰላሳ አምስተኛውን ልዩ መግለጫችሁን ተንተርሶ ለተነሱ ጥያቄዎች ለሰጡኝ ምላሽ ለጊዜው አመሰግናለሁ። በሌላ ርዕስ መልሰን እንደምናገኘው ተስፋ አድርጋለሁ። እግዜር ይስጥልኝ፣ አመሰግናለሁ። ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1430 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ስርጭት የዛሬው እዚህ ላይ ተጠናቋል። ከምሽቱ 3 ሰዓት ላይ በአጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በአረብ ሰዓት በሚተላለፍላችሁ መደበኛ ስርጭት እንደገና እንገናኛለን። በኢንተርኔትም www ቪኦኤ ኒውስ ኮም እንዲሁም በእጅ ስልኮቻችሁ ቪኦኤ ሆርን ሞቢአይ ብላችሁ ብትገቡ ልታነቡን ልታደምጡን አስተያየቶቻችሁንም ልትሰጡ ትችላላችሁ። በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም ለዚህ ምሽት የምሰናበታችሁ ሳስተናግዳችሁ የቆየሁት ሰለሞን ክፍሌ ነኝ። ፕሮግራሙን የመራችልን ጽዮን ግርማ ናት። ለዛሬ በዚሁ እንሰናበታለን። መልካም ምሽት።

Yeah. yeah.